መዝናኛ በልጅነቱ ያዳመጠውን ሁሉ ከልብ ያስፈነደቀ፣ በመሰንቆ አገራረፉ ማንንም ያስደነቀ፣ በግጥም አጣጣሉ ሴት ወንዱን ያሳቀ ተብሎ ስለተሞገሰው አሰፋ ባተ ብዙ ሰምቷል። ሰምቶም ወዶታል አድንቆታል። የዛሬው እንግዳችን ደርብ ዘነበ ወይም ደርብ ዘአምባሳ የማትበላው ማለት አሰፋባተ ነው እና በልጅነት ጀምሮ ስለ አሰፋባተ ሰዎች ይነግሩ ነበረ አሰፋ አባተ ጥሩ ሙዚቀኛ ነበረ፣ ማሲንቆ የሚጫወት በልጅነቱ ምናምን እና እንደዚህ ሞተ ምናምን እያሉ በልጅነት ሰዎች ይነግሩ ነበረ። በዛን ጊዜ ሰዎች ስለ አሰፋ አባተ ሙዚቃው ድምፁ ነው እንጂ ያለው አሰፋ አባተ ምን እንደሚመስል ሰው አያውቀውም፣ እና አሰፋ አባተን እንዴት አድርጌ ይለ በሙዚቃም እንዴት አድርጌ ላምጣው የሚል ነው። እኔ የራሴ ፍቅር ነበረ ማለት ነው፣ ከሙዚቃውም ከሰውየውም ታሪኩን ከምሰማው ደስ ይላይ ነበረ። መኖሪያውን በአውስትራሊያ ያደረገው ደርብ ዘነበ እንዳደነቀው አሰፋ ባተ ሁሉ መሰንቆ ይጫወታል። የወደደውን የማትበላ ወፍ የተሰኘ ሙዚቃ መልሶ ሲዘፍን ግን ዓላማው መዝፈን ብቻ አልነበረም። በልጅነት ያ በማስንቆ ነው የምጫወተው ያደኩት እና ይሄን ያህል ሙዚቃ ኖውሌጅ አልነበረኝም። ግን በቃ በኢነሰንት በምችለው መንገድ በዚህ በሚሰማኝ ስሜት ሙዚቃውን ራሱንም ራሴ ነው ከምፖዚ ያደረኩት እና ልጁን እንደዚህ አድርግ ቤዝ ላይኑ እና እዚህ ጋር አስገባለሁ ይሄን ሪትም እንደዚህ አስገባለሁ እያልኩ የሚሰማኝን እና ደግሞ አንዳንድ ነገሮችን መቀየር ፈልግ ነበረ። ማስንቆን ፕሮሞቴ ማድረግ በእኔቱ ልጅ እንዲመለስ ማስንቆን ፈልጌ ነበር። Sa bè bè bè ra ደርብ እንደገና የሰራው የአሰፋ አባተ የማትበላ ወፍ የተባለ ሙዚቃ ድረምስ ኤንድ ላይንስ በተሰኘ አልበም ውስጥ የተካተተ ነው። ይህ አልበም የኢትዮጵያ ሙዚቃ በአካልም ሆነ በመንፈስ ለራቀው የአውስትራሊያ የሙዚቃ ወዳጅ ያስተዋወቀበት ነበር። ደርብ አምባሳደር የሚለው መጠሪያም ብቅ ያለው ያኔ ነው። በአልበሙ የተካተቱት የኢትዮጵያ ሙዚቃ ወርቃማ ዘመናት ተብለው በሚቆጠሩት በ1960ዎቹና ሰባዎች የተሰሩ ናቸው። አልበሙ ግን በኢትዮጵያ ገበያ አልተሸጠም።

ሳተናው ዘንድሮ አልተገኘም። ሳተናው የሚያምኑት ጓደኛነ ሳተናው አትጭ ሳትበቀል ሳተናው የአውስትራሊያ አርቲስቶች ትነግራቸውን ቶሎ ተረድን። ስቱዲዮ ደግሞ አላቸው አውስትራሊያ ውስጥ በጣም ሴታጥ የሆነ የዱሮን በጣም በብዙ ስቱዲዮ ስላለ በዛን ጊዜ የተወሰኑ አርቲስቶች ሳናግር፣ ኦኬ ደስ ይለናል፣ እንዲሁም ይሄን የመሐሙድን እናውቃለን የሙላቱ አስታጥቄን እናቃለን ምናምን ስላሉኝ ኦኬ ደስ አለኝ እና ቶኒ የሚባል የአውስትራሊያ ፕሮዲሰር ከእነሱ ጋር ሪሰርች ማድረግ ጀመርን። እንዴት አድርገው ስቱዲዮውን በምን እንደሰሩት፣ ምን አይነት ማይክ እንደተጠቀሙ፣ ምን አይነት የስቱዲዮ ስፋት፣ ሳውንዱን ያን ፒክ ለማድረግ ራስቲ የሆነ ሳውንድ ማለት ራስቲ ዳስቲ አፈራዊ ሳውንድ ማለት ነው። እና እሱ ለመፍጠር ነበር የፈለኩት፣ በዛ ስታይል እንዲመጣ። ያን ለማድረግ ደግሞ እዚህ ሀገር ከፖዚሽን ለማድረግ ከሙዚቀኞች ጋር አትችልም። የሌላ ሀገር ዜጎች ናቸው እና ባጭሩ፣ ምንድነው ማድረግ የነበረብኝ የኢትዮጵያ ሙዚቃ ፕሮሞት ለማድረግ ለእኔም ደግሞ ቶሎ አፌክቲቭ የሆነ ለማድረግ የድሮዎችን መርጬ ፕሮሞት ለማድረግ ቶሎም እዚህም ለመመለስ የአለማየሁን፣ የጥላሁንን፣ የሙላቱን የሁሉን አንዳንድ አንዳንድ መርጬ እንደ ፕሮሞሽን አድርጌ ሰራሁት እዚህ ወዲያውኑ በሬዲዮ ተሰማልኝ ማለት ነው። ያ ምንድን ነው እዚህ ያለ አውስትራሊያ ውስጥ ወይም ዌስተርን ኢንግሊሽ አሜሪካዊ፣ ኢሮፓዊ የሚያዳምጡት ሳውንድ፣ ለነሱ ያ ሳውንድ ነው የሚገባቸውም አንደርስታንድ የሚያደርጉትም ያን ነው እንጂ ፖፕ ሳውንድ አይደለም። ደርብ ዘነበ አውስትሬሊያ ከከተመ 20 ዓመታት ተቆጠሩ። አዲስ አበባ ላይ ከተዋወቀ አትንስት ጋር በጎርጎሮሳዊው 1998 ዓ.ም ወደ አውስትሬሊያ የተጓዘው ደርብ ኢትዮጵያ ሳለ ሙዚቃን መሞከሩ አልቀረም። ሥራዎቹ ግን እንዳቀደው አልተደመጡም ከሁለት ነጠላ ዜማዎች በቀር። እርሱም በሙዚቃ አሰራሩ የሚፈልገውን አላገኘም። እኔ የምፈልገውን ኢትዮጵያ ውስጥ ሄጄ አንዳንድ አርቲስቶች ስጠይቅ ያን እድል አላገኘሁም። የኛ ጀኔሬሽን የሚፈልጉት እና የኢትዮጵያ እዛ ሰውም የሙዚቃ አንደርስታንዲንግ ወይም ደሞ ተከታይ የሚሆነው ይሄ ኤይቲዝ ስታይል ነው፣ እና በዚህ እፈልጋለሁ ብዬ አርቲስቶችን ስጠይቃቸው ብዙዎቹ አይ ይሄ እኮ ሙዚቃ አሁን ኤግዚስት አያደርግም፣ እና ለምንድን ነው የምትፈልገው? ስቱዲዮ እራሱ የለንም ይሉኛል። ያው ልጅ ስለነበርኩ በዛን ጊዜ በቃ ሰው በአለው በአቅም በህዝቡ አርቲስቶች ባሉበት በሚገኙ በት በዛ ሰራ ነበረ ግን ስቲል በዛን ጊዜም እየሰራው ደስተኛ አልነበርኩ ሙዚቃ የመስራት ማለት ነው። እዛ ኢትዮጵያ ውስጥ ያለውን ሳውንድ፣ ሁለተኛ ደግሞ ምንድን ነው በጣም ኳሊቲ ስለነበሩ የዛ ሳውንድ ስትሮንግ ስለነበረ ያን ሳውንድ በቃ የኢትዮጵያን ሙዚቃ መልሶ ያን ወደ ኢትዮጵያ የማስገባት በእኔ ትውልድ መልሶ የማስገባት ፍላጎት ነበረ። ግን በድሮው የኢትዮጵያ ሙዚቃ ስትሰራ ሙዚቃ ቤቶች ይረዱሃል፣ ወ ሙዚቃ ቤቶች ያሰረዋል፣ ሙዚቃ ራሱ አሉ። ትልልቅ የድሮ ሙዚቀኞች እነሱ ሰፖርት ያደርገዋል። ግን በእኛ ትውልድ ጊዜ ይሄ ነገር የለም። ራስነ የምትሰራው፣ ራስነ ፕሮዲስ የምታደርገው፣ ራስነ የምትከፍለው እና ያ ነገር ስለቀበ አልቻልኩም። ሲደርብ በሚኖርበት ሀገር ላለፉት 12 ዓመታት ወጣ ገባ እያለም ቢሆን ሙዚቃ ሰርቷል። ከሚኖርበት ሀገር ባሻገር በጃፓን አውሮፓና አሜሪካ፣ ዓለም አቀፍ የሙዚቃ መድረኮች ላይ ተጫውቷል። ስለ ኢትዮጵያ ሙዚቃ ሬዲዮ ካልሆነ በስተቀር የሰዎቹ እኔ እስካለሁ ድረስ ስለ ኢትዮጵያ ብዙ አያውቁም። ሙዚቃ መኖሩን ራሱ ይገርማቸዋል ግን ሲሰሙ ደግሞ በጣም ሀብታም የሆነ በሙዚቃ አድቫንስ የሆነ የኢትዮጵያ ሙዚቃ እና የድምፅ አሰራራችን የሙዚቃ አሬንጅመንት ኮምፖዚሽን፣ የባህል የሙዚቃ ቦታ አለን፣ የሙዚቃ ህግ አለን። በጣም አድቫንስ የሆነ ባህል ስላለ ኢትዮጵያ በዚህ በዚህ በጣም ይደንቃቸዋል። በአጠቃላይ የኢትዮጵያን ስልጣኔ ወይም ባህል አያውቁትም። ስለማያውቁት ካላሳያቸው በስተቀር እነሱ ወይም ካልነገርካቸው ማወቅ አይችሉም። እና በአጭር ጊዜ ውስጥ ነው የእኔ ሙዚቃ አውስትራሊያ ውስጥ የተሰማው። ግን ለእኔ ይሄን ያህል ውስጣዊ ልብ በደንብ ሳትስፋይድ ሆኜ አይደለም የምሰራው የነበረው። ሰው ከአንተ ጋር ሙዚቃውን ቢወደውም የራስ ስሜት ለእነሱ ይሄን ያህል ጠለቅ ብሎ እንትን አይፈጥርም፣ ከመንፈስ ጋር አይገናኝም። አገሩ ርቆ አውስትራሊያ ከገባ በኋላ ድረምስ ኤንድ ላየንስ እና ደርብዝ አምባሳደር የተባሉ ሁለት አልበሞች ሰርቷል። ጎንደር ተወልዶ ያደገው ደርብ አብዛኞቹ የቤተሰቡ አባላት ሙዚቀኞች ናቸው። ቤተሰቦች በአጠቃላይ ሙዚቀኞች ናቸው። አባቴ ሙዚቀኛና አኮርዲዮን ተጫዋች ነው። አጎቶቼ ምናምን ሙዚቀኞች ናቸው። ኤሊያስ ተባባል ሻምበል በላይነህ በጣም ብዙ፣ ጎንደር ውስጥ የተወለድኩት በአጠቃላይ ቤተሰቦቼ ሙዚቀኞች ናቸው። ዘመዴ ምናምን ምናምን ሙዚቀኞች ናቸው። ማሲንቆ ምናምን በጣም ብዙ ብዙ ብዙ ለብዙ ዘመናት ማለት እና የእኔ ደሜ ማለት ነው ሙዚቀኛ ነው። የደርብ ሶስተኛ አልበም መንገድ ላይ ነው ለገበያ ሊቀርብ ዝግጅት ላይ የሚገኘው አልበም አስር ሙዚቃዎች አሉት። ደርብ በኢትዮጵያም ሆነ በዓለም አቀፍ መድረክ ተደማጭ ይሆናል የሚል እምነት አለው። ይህ የሚቀጥለው አልበም በዛ ስታንዳርድ ሆኖ ራሴ የኔ ኮምፖዝ ያደረግኩት ኮምፖዚሽኑን አይዲያውን እዛ በመጠቀም በድሮ ስታንዳርድ በሚል እና ሙዚቀኞች እዚህ የአውስትራሊያ ሙዚቀኞችን በመንገድ እኔ እንትን ኢንስትሩመንት አልጫወቱም የእነሱን እጅ እየተጠቀምኩኝ እንደዚህ አድርጉልኝ፣ እንደዚህ አድርጉልኝ፣ እንደዚህ እያልኩ እኔ እራሴ በኮምፖዚሽኑ ድራም ቤዝ ላይኑ እዚህ ጋር አስገቡ፣ ሆን ሴክሽን እዚህ ጋር አድርጉ ሳምፕልም እያደረኩ የድሮው አይ እንደዚህ አንዳንዱ አይዲያዎችን እና አስሩ ሙዚቃ አሁን የሰራሁት አልበም የራሴ ኮምፖዚሽን ነው። ከሙዚቀኞች ጋር እነሱ እየረዱኝ እና ደስ የሚለው ከሚያስደስተኝ ነገር ራሴ ኮምፖዝ ስላረኩት እና ደግሞ ያን ሳውንድም ተከትሎ በዛ ሳውንድ በስክስቲ ሰቨንቲዝ ያን ሳውንድ ይዞ ደግሞ ሞር ደግሞ ምንድን ነው ደስ ከሚለው ነገር አፌክቲቭ የሆነው ሶልቤት ነው። በሙሉ የኢትዮጵያ ሪትም የሰራ ነው የመጀመሪያው ማለት ነው። ሶልቤት ቤት ማለት የኢትዮጵያ ችክችካ የሚባል ማለት ነው ባህል ባህል ባህል ዘመናዊ ይሄ ግን ምንድነው ፎርፎር ነው ፎርፎር ማለት ሞር ዌስተርን ኦድዬንስን ይይዛልኝ ደግሞ የኢትዮጵያውን ፍላይቨሩን አልተወም በነገራችን ላይ ደርብ በኢትዮጵያ መድረኮች ለመጫወት ከአገሩ ልጆች ጋር ለመስራትም ያስባል ሙዚቀኛ ከሆንኩ ጀምሮ አስራ አራት ዓመት ሊሆን ነው ኢትዮጵያ ውስጥ ማለት ነው ሁለት አልበም ኢትዮጵያውስ ሰራው አልበሙ ሳይሆን እውነቱ ሂት ነው የተሰሙት። ከዛ ጠፋሁ። አሁን ከኢትዮጵያ ውስጥ ከሙዚቃ ከተለያየው ኢትዮጵያ ውስጥ ኦልሞስት አስራ ሶስት ዓመት አልፎኛል። ርቄ ስለሄድኩት ሰዎች በቃ እየተውኩት መሰለ። እዛ መመለስ ይፈልጋለሁ፣ ምክንያቱም ከኢትዮጵያ ሙዚቀኞች ጋር መስራት ይፈልጋለሁ። አድማጮቻችን፣ የዛሬው መሰናዶ ይህን ይመስል ነበር። እሸት የበቀለ ነኝ። ጤና ይስጥልኝ።